ኦሮሚያ ክልል ውስጥ እየተወሰደ ያለው የኃይል እርምጃ እንደቀጠለ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊና የመድረክ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ ማስታወቃቸውን ገልጠናል። በሌላ በኩል ደግሞ በአዲስ አበባ ከተማ ማስተር ፕላን ጋር ተያይዞ በተነሳው ውዝግብ ሳቢያ የተወሰደውን ሕይወት ያጠፋ እርምጃ እየተቃወሙ ያሉ በርካታ የተቃውሞ ሰልፎች በበርካታ የዓለም ከተሞች ባሉ ኢትዮጵያውያን ዘንድ ተካሂዷል። ብራስልስ ላይ ሰልፍ የወጡ የአፋር ተወላጆችና ሌሎችም ሰሞኑን ከሚታየው የኦሮሚያ ጋራ የተያዙና ሌሎችም ጥያቄዎችን ይዘው አደባባይ ወጥተዋል። ይህ በእንዲህ እንዳለ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትናንት ለመንግስታዊ መገናኛ ብዙሀን መግለጫ ሰጥተዋል። ዘጋቢዎቻችን ከየአካባቢው እያደረሱን ያሉትን ሪፖርቶች ሰሎሞን አባተ አቀናጅቶ እንደሚቀጥለው ያቀርባል። የዋሽንግተን ዲሲ ሜትሮፓሊታን ኦሮሞ ወጣቶች ቡድን ከሌሎች አጋሮቹ ጋር በመሆን ያዘጋጀው የዛሬው የዋሽንግተን ዲሲ ሰልፍ የተነሳው ከዋይት ሀውስ ቤተ መንግስት ነበር። ከዋሽንግተን አካባቢና ከሌሎችም የዩናይትድ ስቴትስ ግዛቶች ዋሽንግተን ዲሲ ላይ የተሰበሰቡት ፖሊስ ቁጥር ከመጥራት ቢቆጠብም ከአዘጋጆቹ በተገኘ መረጃ መሰረት ከሺህ በላይ ይሆናሉ የተባሉት ከዋይት ሀውስ ቤተ መንግሥት የተነሱት ሰልፈኞች ወደ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሄደው ተቃውሟቸውን አሰምተዋል። ሰልፈኞቹ የከትናንት በስቲያው ማክሰኞ በኢትዮጵያ ኤምባሲ ደጅ እንዳደረጉት ሁሉ የኦሮሞ ገበሬዎችን በዘዴ ማፈናቀልና የአኗኗሩንም ሁኔታ ማጥፋት ያሉትን አካሄድ ተቃውመዋል። በሰልፉ ላይ ከተሳተፉት የተወሰኑትን እዚያው የተገኘው ባልደረባዬ ነሞዳ እንዲህ አነጋግሯል። የኢትዮጵያ መንግስት ኢንተግሬትድ ማስተር ፕላን በሙሉ በአካባቢ ያሉት የኦሮሚያ ከተሞች ሰባት ወረዳዎችና ከተሞችን ኦሮሚያ ቀጥሎ ከሀዋትን የኦሮሞ ገበሬና የኦሮሞ ከመሬቱ ከኑረቱ ለማፈናቀል አቀደም በመቃወምና ይህንንም ፕላን በመቃወም ተማሪዎች መላዊ የኦሮሞ ሕዝብ ስላሶር በመውጣት ይህ አምባገነን መንግስት እየፈጸመባቸው ያለውን ግዜያም በስሮ በመቃወም ድምጻችንን፣ የህዝባችንን ድምጽ፣ የወንድሞቻችንን የተማሪዎቻችን ድምጽ ለዓለም መንግስታትና ለአሜሪካ መንግስት ለማሰማት ነው። ስለ ድንቅነሌ ርሳ ይባላል። ኢትዮጵያ ውስጥ በልጆች ላይ በተማሪዎች ላይ እየተወሰደ ያለውን እርምጃ በመቃወም ነው። ግድያ፣ እስራት፣ አፈና በመቃወም እዚህ ቦታ ተገኝተናል። እኛም ካዘጋጁት መካከል ነን። የዓለም አቀፍ ኦሮሞ ሴቶች ድርጅትም

ተመሳሳይ ሰልፎች በካናዳና በዩናይትድ ስቴትስ የተለያዩ ከተሞች፣ በአውሮፓም በሮም፣ በበርሊን በሄግ ሆላንድ፣ በጄኔቫ በስዊትዘርላንድ፣ በስዊድን፣ በኖርዌይ፣ በእስራኤል፣ በሰንአ የመን፣ በጆሃንስበርግ ደቡብ አፍሪካ፣ በሜልቦርን አውስትራሊያ በርካታ ከተሞች ውስጥ ተካሂደዋል። ብራስልስ ቤልጅየም ላይ ደግሞ የአፋር ሰብአዊ መብቶች ድርጅት የሚባለው ቡድን ያዘጋጀው ሰልፍ ተካሂዷል። ትዝታ ብላቸው ደውላ አስተባባሪውን አነጋግራለች። ይሰማዎታል አቶ ጋዝ? አዎ ይሰማኛል። የአፋር ማህበረሰብ ነው ሰላማዊ ሰልፉን እያካሄደ ነው ያሉኝ። ምንድን ነው ጥያቄያቸው? የአፋር ማህበረሰብ ብቻ አይደለም። የአፋር ሁማን ራይትስ ኦርጋናይዜሽን ነው ሰላማዊ ሰልፉን ያዘጋጀው። ግን በቤልጅየም የኢትዮጵያን ሙስሊሞች ማህበር ሉቅማን፣ እንዲሁም ደግሞ የኢትዮጵያን ታስክ ፎርስ ፎር ሁማን ራይትስ የሚል ድርጅቶች አብረው ከኛ ጋር ተባብረዋል። ዋናው አላማ በኢትዮጵያ ውስጥ የሚገኘውን የሰብአዊ መብት ጥሰቶች ለመቃወም ነው። እንግዲህ እዚህ ቦታ ላይ የተገኘ ነው። ያው መቼም ጥያቄውን ያቀረብነው የአፋር ሂውማን ራይትስ ቢሆንም በአጠቃላይ ያለውን በኢትዮጵያ ውስጥ ያለውን ሰብአዊ መብት ጥሰቶችን ለማውገዝ ነው። በአዋሽና አካባቢው ላይ በፌዴራል ፖሊሶች የተገደሉት የአፋርና አርብቶ አደሮችን ለመቃወም ነው ይህንን ጥያቄ ስናቀርብ፣ ነገር ግን ከዛ በኋላ በኦሮሚያ ውስጥ የሚደረገውን ግድያም የሙስሊም ሊደሮች የአመራሮች፣ የታሰሩትንም፣ የጋዜጠኞችንም፣ የብሎገሮችንም ሁሉንም ያጠቃለለ ጥያቄ ነው። እንግዲህ እዚህ ውስጥ ያቀረብ ነው። በኢትዮጵያ ውስጥ የሚደረጉትን ማንኛውም የሰብአዊ ጥሰቶችን ያካተተ ነው። ያቀረባችሁት ብራስልስ ውስጥ ላለው ለተባበሩት መንግስታት ድርጅት አካል ነው። መልስ አግኝታችኋል ለዚህ? ማክሰኞ ዕለት ቀጠሮ ይዘውልናል ያለውን ሁኔታ ለማስረዳት የኢሮፒያን ኮሚሽን የሁማን ራይትስ ክፍሉ ጋር ቀጠሮ ይዘናል። እነሱ ጋር አቅርበን ከዛ በኋላ ነው እንግዲህ ዲስከሽን የምናደርገው። ነገር ግን ከቤልጅየም መንግስት የውጭ ጉዳይ ሚኒስትር ባለስልጣናቶች መጥተው አነጋግረውናል። በኢትዮጵያ ውስጥ አንዳንድ ሚስ ኢንፎርምድ የሆኑት ነገሮች አሉ፣ ብሄር ብሄረሰቦች ከመጋጨት ጋር የሚል ነው ነገር ግን እኛ ያን ብሄር ከብሄረሰብ ጋር የሚያጋጨው መንግስት እንጂ የኢትዮጵያ ህዝብ የመጋጨት ልምድ የለም የሌለ መሆኑን በአጽኖት አስረድተናቸዋል። አቶ ገአስ አህመድ የአፋር ሰብዓዊ መብት ድርጅት መሪ። ከብረስልስ ስላደረሱን መረጃ እናመሰግናለን። እኔም በጣም አመሰግናለሁ። በዋሽንግተኑ የአሜሪካ የውጭ ጉዳይ መስሪያ ቤት ከተገኙት ሰልፈኞች የጥያቄያቸውን ደብዳቤ የተቀበሉት የመስሪያ ቤቱ የኢትዮጵያ ዴስክ ኦፊሰር ቨርኔ ትሪም በደረሰው ሕይወት መጥፋት በእጅጉ ማዘናቸውንና ይህንኑም ለተጎዱት ቤተሰቦች ጭምር መግለጻቸውን ጠቁመው ሀገራቸው ሁኔታዎችን ለማረጋጋትና ለመብቶችን መከበር በቅርበት እንደምትሰራ አስታውቀዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ የተለያዩ ከተሞች ተነስቶ የነበረውን ተቃውሞ ደግሞ የቀሰቀሱት የቀድሞ ስርዓት ናፋቂዎችና ጠባቦች ናቸው ሲሉ ከሰዋል። መንግስታቸው ሁከቱን የፈጠሩትን ለይቶ እርምጃ እንደሚወስድም ገልጸዋል። መለስካቸው መሃ ከአዲስ አበባ ተጨማሪ አለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለድሬዳዋ ከተማ የሀገር ሽማግሌዎችና የሃይማኖት መሪዎች ትናንት ባደረጉት ንግግር ሰሞኑን በኦሮሚያ ክልል የተለያዩ ከተሞችና መንደሮች ተነስተው ስለነበረው ተቃውሞ አስመልክተው በሰጡት ማባሪያ እንዳሉት ህገ መንግስታዊ ስርዓቱን ለመናድ በሚፈልጉ ኃይሎች በሐሰት በተቀናበረው አሉባልታ ነው ሁከቱ የተነሳው። የአሉባልታው መነሻ ነው ያሉት ደግሞ የአዲስ አበባንና በአካባቢዋ የሚገኙትን የኦሮሚያ ከተሞች ልማት የተቀናጀ ለማድረግ የተሰራው የልማት እቅድ መሆኑን አስረድተዋል። በኢትዮጵያ ቴሌቪዥን እንደተላለፈው አሉባልታው አዲስ አበባ ላይ ያለው የኦሮሞ መሬት ተወስዷል ከሚል ይነሳል። የእርተኝነትና የኢትዮጵያ ፌዴራላዊ ዲሞክራሲያዊ የሆነ ስርዓት ገንብተው ሁሉም በየክልሉ ራሱን በራሱ እያስተዳደረ በክልሉ እየወሰነ ነገር ግን የጋራ አገር እየገነባ የሚሄድበት ስርዓት ነው። የምንገነጣጥልበት ስርዓት አይደለም። የዚህ ሁከት ቀስቃሽና አሉባልታውንም የነዙት የቀድሞውን ስርዓት የሚናፍቁና ጠባቦች ያሏቸው ኃይሎች መሆናቸውንም አይጠራጠሩም። ሌሎች በስራቸው ሲሆኑ ብቻ የሚጥሟቸው ኃይሎች አሉ። እነዚህ ይህን ስርዓት አይወጡትም። ሁለተኛ በሽታ ደግሞ ምንድን ነው? ጠባብነት የሚለው በሽታ ይህ ስርዓት ጥልቅ የተከበረ መሆኑ አላወቁ። አቶ ኃይለማርያም ደሳለኝ ሰሞኑን በኦሮሚያ ክልል ውስጥ በሚገኙ ከፍተኛ የትምህርት ተቋማትና ከተሞች ተነስቶ የነበረው ውከት የተረጋጋ መሆኑን ገልጸው መንግስት የጥፋቱን ምንጮች ለይቶ በማውጣት እርምጃ እንደሚወስድም አስጠንቅቀዋል። ከተቀሰቀሰው ውከት በፊት የአዲስ አበባንና በአካባቢው የሚገኙ የኦሮሚያን ክልል ከተሞች በአንድ ላይ የሚያስተሳስር የልማት እቅድ እንደወጣና ውይይት ሲደረግበት እንደቆየ በመንግስትም ሆነ በግል መገናኛ ብዙኃን ሲዘገብ እንደነበር ይታወሳል። ከአንዳንድ ተወያዮችም የመሬት ይዞታና የአስተዳደር ጉዳይ ጠበቅ ባሉ ጥያቄዎች መልክ ይነሱ ነበረ። አንዳንድ ተቃዋሚ ድርጅቶችም ተቃውሟቸውን ሲገልጹ ቆይተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሌላ በኩል ደግሞ የተፈጠረውን ሁኔታ አስመልክቶ ሰላማዊ መፍትሄ ከመፈለግ ይልቅ መንግስቱ ዛሬም በተለያዩ አካባቢዎች የሀይል እርምጃ እየወሰደ መሆኑን ማምሻውን ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ እና የመድረክ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ ተናግረዋል። የህገ መንግስታዊ ተቃውሞዎች በሰላማዊ መንገድ በብዙ ቦታዎች እየተካሄዱ ነው። ግን ያው መንግስት የሀይል እርምጃውን ቀጥሎበታል። ከውይይት ይልቅ ዛሬ ድረስ እየተካሄደ ነው። ለምሳሌ ዛሬ በወለጋ ውስጥ ጀሬ የሚባል አካባቢ፣ ጉደያ ቢላ ወረዳ ሰላማዊ ሰልፍ ይካሄድ ነበር። በዚያ ሰላማዊ ሰልፍ ላይ የመንግስት የጸጥታ ኃይሎች ብዙ ሰዎችን አስረዋል። እንደዚሁም ትላንትና በወሊሶ አካባቢ ወንጪ በሚባል አካባቢ ከፍተኛ ሰላማዊ ሰልፍ ነበረ። እዚያም ላይ ብዙ ወጣቶች ተደብድበው ታስረዋል። ሆሮ ሊሙ ጅማ ገነቲ በሚባል አካባቢም እንደዚሁ ዛሬም ሰልፎች ነበሩ። እንግዲህ ሰላማዊ ጥያቄው ምንድን ነው? ያው የኦሮሚያ ልዩ ዞን የሚባሉት የኦሮሚያ ከተሞች በህገ መንግስቱ መሰረት ሊለሙ የሚገባቸው በፌዴራል ስርዓቱ መሰረት ክልሉ ነው። ይህ ፕላን ከላይ ወደታች ተሰጧቸው እሱን ሊያጸድቁ አይገባም የሚል ነው ጥያቄው። ያ ቀጥሏል። ጥያቄው ሊነሳ የቻለው በአዳማ ላይ የኦህዲድ ካድሬዎች እና በአዲስ አበባ ተወካይ መካከል ውይይት ሲደረግ የአዲስ አበባው ተወካይ የህወሓት ሰው ወደዳችሁም ጠላችሁም ይሄ የልማት ትስስር ይቀጥላል ብለው በመናገራቸው ይሄን የምትቃወሙ ደግሞ ጠባብ አስተሳሰብ ያላቸው ናቸው ብለው መናገራቸው በሚዲያ ስለተላለፈ እዚያ ውስጥ የተ የፈጠረ ችግር ነው። እንግዲህ ከዚያ በኋላ እኛ በሰላማዊ መንገድ ጥያቄያችንን ለፓርላማ፣ ለፌዴሬሽን ምክር ቤት አቅርበን ነበር። ይሄ ነገር እንዲቆምና ሕዝብ እንዲመክርበት ሕዝብ ያልመከረበት ነገር ሁሉ ትክክል እንደማይሆን ዛሬ በኢትዮጵያ ውስጥ አንድ ኢህአዴግ ባለስልጣን አርባና ሀምሳ ካርታ ይዞ መሬት እየሸጠ ፎቅ በሚሰራበት ሀገር ላይ የሚወሰደው ቦታ ለልማት ነው ብሎ ማመን ስለሚያስቸግር ገበሬውን በብዛት ስለሚፈናቀል ይሄ ደግሞ ስለሚያሳስበን ውይይት ይደረግበትና እንደገና ይታይ ይሄ ይቆም ብለን አቅርበን ነበር። ምንም የተሰጠን መልስ የለም። የኦሮሞ ፌዴራሊስት ኮንግረስ ለእሁድ ግንቦት ሶስት ሁለት ሺ ስድስት ዓመተ ምሕረት ጠርቶት የነበረውን ሰላማዊ ሰልፍ ከመንግስት ደርሶብኛል ባለው ጫና ምክንያት ለመጪው እሁድ ግንቦት አስር ሁለት ሺ ስድስት ዓመተ ምሕረት ማስተላለፉንም አቶ በቀለ ተናግረዋል። ለእሁድ እንግዲህ አስገብተን ነበረ። ምንድን ነው የተባል ነው? እሁድ የአሁኑ ግንቦት ሶስት ለማድረግ ሀሳብ ነበረን ከመድረክ ጽፈት ቤት ከስድስት ኪሎ በፒያሳ አድርገን ድል ሀውልት ጋር ጥቁር አንበሳ ጋ ወይንም ደግሞ በስድስት ኪሎ በአራት ኪሎ አድርገን በቤተ መንግስት አድርገን አብዮት አደባባይ ለመሄድ ነበር በእሁድ ቀን ያሰብነው። ምንድነው ያሉን ባቡር እየተሰራ ነው፣ ጥበቃ የለንም። ቤተ ክርስቲያን አለ፣ ቤተ መንግስት አለ፣ ትምህርት ቤት አለ፣ ብዙ ነገር ነው ያለው። ስለዚህ አይቻልም። እሺ፣ በየት ነው? ሰማይ ላይ ነው ወይ ሰላማዊ ሰልፍ የምናደርገው? ይሄ ሁሉ ከተቀለቀለ አይት እናደርጋለን። እንግዲህ አሁን ደግሞ ሁለተኛ ቦታውን ቀይራቸው አቅርቡ ስለተባለ በቀደም ለታ አንድነት ያደረገበት አካባቢ ወደዚህ ወደ ከግንፍል ሄድ እንዲያ ተነስቶ ወረዳ ስምንት የሚባል ሜዳ አለ እዛ ለማካሄድ ለእሁድ ሳምንት ደግሞ ገና ደብዳቤ አስገብተን ያው ጥያቄያችንን እየገፋንበት ነው። ሰልፉን እናረጋለን ሰልፉን እናደርጋለን ሲሉ ምን ማለት ነው? አሁንም ተመሳሳይ መልስስ ቢሰጣችሁ ምንድን ነው የምታደርጉት? እንግዲህ እኛ አሁን ህገ መንግስትን አክብረን በህገ መንግስቱ መሰረት አሳውቀናል። መንግስት ደግሞ ቦታ ቀይሩ ብሏል። ቦታ ቀይረን አቅርበናል። ከዚህ በኋላ ቢከለክሉንም የመከልከል መብት የለውም። መንግስትን አሳውቀናል። አማራጭ ስጡ ተብለን አማራጭ ሰጥተናል። ይሄ አማራጫችን ደግሞ ሀሳባችንን ለመግለጽ አመቺ ሁኔታ ባይኖረውም፣ ተደበቁ የሚል አይነትም ቢሆን በተገኘው አጋጣሚ ቀዳዳ መጠቀም ነው ያለብን ብለን ወስነን የገባንበት ስለሆነ ሰጡንም አልሰጡንም ሰላማዊ ሰልፎ ይካሄዳል። አቶ በቀለ በሰጡን ሰፊ ማብራሪያ ሰዎች ሰልፍ ባይወጡም ከየቤታቸው እየታደኑ እየተያዙ መሆኑን ኢህአደግ የሚናገረውና የሚሰራው የተለያየ በመሆኑ የአዲስ አበባን የሰሞኑን ማስተር ፕላን አስመልክቶ እየተሰጡ ያሉ መግለጫዎች እና ንግግሮችን አናምንም ብለዋል። ሃሳቡ በኢህአደግ በራሱ ውስጥ መከፋፈልን የፈጠረ መሆኑን በዝርዝር ተናግረዋል አቶ በቀለ የታሰሩ እንዲፈቱ የአዲስ አበባና የኦሮሚያን ግንኙነት የሚመለከተው ህግ በአፋጣኝ እንዲወጣ የሚሉና ሌሎችም ብዙ ጥያቄዎች አሏቸው። ከአቶ በቀለ ነጋ ጋር ያደረግነውን ሙሉ ቃለ ምልልስ ከዌብሳይታችን ኒውስ ኮም ስላሽ አምሃሪክ ማዳመጥ ትችላላችሁ። ማዳመጥ ትችላላቸው።